የሰላም የልማትና የዲሞክራሲ በሚል መሪ ቃል ስር የተጠራ ህዝባዊ ጉባኤ ዛሬ መቀሌ ላይ ተጀምረዋል። ጉባኤው እየተካሄደ ያለው በሰማዕታት ሐውልት አዳራሽ ውስጥ ነው ሲል ዓለም ፍስሀ ተጨማሪ ዘገባ ይዟል እንሆ። በዚህ ኮንፈረንስ ከመላ ትግራይ የተውጣጡ ሁለት ሺ አካባቢ የሚደርሱ ተወካዮችና ከክልሎች የተውጣጡ አራት መቶ የሚያሉ ተወካዮች የተሳተፉ መሆናቸው ተገልጠዋል። ዛሬ ከሰዓት የተጀመረው የህወሀት ከፍተኛ አማራሮች ኮንፈረንስ መቀጠያ የሆነ የህዝብ ኮንፈረንስ በጠቅላላ ሁለት ሺ አራት መቶ ተሳታፊዎች ተገኝተዋል። በዚህ ኮንፈረንስ ከፍተኛ የህወሀት አማራሮችና የመንግስት ኃላፊዎች ተገኝተዋል። ኮንፈረንሱ የሰላም የልማትና ዴሞክራሲ በሚል መርህ ቃልና የተለያዩ መፈክሮች የታጀበ ነው። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመክፈቻው ስነ ስርዓት ካሰሙት ንግግር ድርጅታችን፣ መንግስታችንና ህዝባችን በጋራ ባደረጉት ርብርብ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ከፍተኛ ለውጥ ተመዝግቧል። ካለፉት የተወሰኑ ጥቂት ዓመታት የጀመርነው የሰላም የልማትና ዲሞክራሲ ጉዞ የመዳናቀፍ ሁኔታ ተፈጥሮ ይገኛል። ስለሆነም በአገራችንና ክልላችን እየታዩ ያሉ ችግሮች በጥልቀት በመፈተሽ መፍትሄ ካልተበጀላቸው ስርዓታችን ወደ ከፋ ችግር እንደሚገባ በመረዳት የጥልቀት መታደስ እንቅስቃሴ ከጀመርን ከአንድ ዓመት በላይ ሆነዋል። ዛሬ በተጀመረው ህዝባዊ ኮንፈረንስ በድርጅታችንና በመንግስታችን የታዩ ድክመቶች በጥልቀት በመፈተሽና በማረም ከህዝባችን በምናገኘው ጠቃሚ ሀሳቦች ይዘን ውስጣችንን በቀጣይነት ለመፈተሽ ጉልበት የሚሰጠን ነው ብለዋል ዶክተር ደብረጽዮን ሲቀጥሉ የውስጥና የውጭ ኃይሎች ተባብረው በተከልነው የፌዴራል ስርዓት የትግራይ የበላይነትና ተጠቃሚነት አለ፣ ከሚገባ በላይ ስልጣንና ኢኮኖሚያዊ ጥቅሞች ያገኛሉ እያሉ ከሌሎች የሀገራችን ህዝቦች ለማጣላትና ስርዓታችን ለማፍረስ የተለያዩ ውድድ እየፈጠሩ ቆይተዋል። ትናንትና በተዘጋው የኢህአዴግ መድረክ ስርዓታችን በሁሉም በእኩል የሚያስተናግድ ፍትሐዊ ስርዓት መሆኑና የትግራይ የበላይነት የሚባል ተረት ተረትና መሰረት የሌለው መሆኑን ሁሉም የኢህአዴግ ድርጅቶችና አጋር ድርጅቶች በተገኙበት ዳግም ተደብድመዋል ሲሉ ተናግረዋል። ዶክተር ደብረጽዮን ከዚህ የኮንፈረንስ መክፈቻ ጎን ለጎን በሰጡት ጋዜጣ መግለጫ ስለ ትናንትናው የኢህአዴግ ሊቀመንበርነት ውድር ተጠይቀው ሲመልሱ እኔ ወደ ትግራይ የመጣሁት ከሁለት ወር በፊት ነው። ስለዚህ ለሊቀመንበርነት ውድድር አልቀርብም ብዬ ተከራክሬ ነበር። መወዳደር እንዳለብኝ ተነገረኝ። ለትግራይ ህዝብ ክብር ስጡት፣ ከሱ ጋር ነው መስራት ያለብኝ ብለው እንዳይመረጡ እንደቀሰቀሱ ሲናገሩ ስለ አቶ ደመቀ መኮንን እንዲህ ብለዋል። አቶ ደመቀ ለውድድር እንዳልቀረቡ ትክክል ሲሆን በመጨረሻ ሰዓት ከውዱ እራሳቸው አገለሉ የሚል ግን ውሸት መሆንን ገልጠዋል። ህዝባው ኮንፈረንሱ ለአራት ቀናት እንደሚቆይ ተገልጠዋል። አለም ፍሰሃ ከመቀለ።